ትግራይ ክልል ውስጥ በተካሄደው ወታደራዊ ዘመቻ እና ቤንሻንጉል ጉምዝ ውስጥ ባለው የጸጥታ ችግር ምክንያት ለተፈናቀሉ ሁለት መቶ ሀምሳ ሺህ ዜጎች እስካሁን በቂ ድጋፍ አለመድረሱን የአማራ ብሔራዊ ክልላዊ መንግስት አስታውቋል። በሌላ በኩል በጦርነቱና በሌሎችም ጥቃቶች ለተፈናቀሉና አማራ ክልል ውስጥ ለሚገኙ ተጎጂዎች የአዲስ አበባ አስተዳደር የዕለት ደራሽ ድጋፍ ሰጥቷል። ይህንንም ዘገባ ያጠናቀረችው አስቴር ምስጋናው ነች። ከቤኒሻንጉል ጉምዝ ክልል መተከል ዞን ዳንጉሮ ወረዳ ተፈናቅለው በአዊ ብሔረሰብ አስተዳደር ዞን ውስጥ የሚገኙት ወይዘሮ የቴንሽ ገብረ ህይወት ከልጆቻቸው ጋር መጠለያ ጣቢያ ውስጥ እንደሚገኙና በከፍተኛ ችግር ውስጥ እንዳሉ ይናገራሉ።

ወደ መንግስት ኦፎሪታችን አቅርብልን ይዘጋሉ። በአዊ ብሔረሰብ አስተዳደር ዞን አርባ ሺህ የሚጠጉ ተፈናቃዮች ይገኛሉ። ከእነዚህ ውስጥ አራት ሺህ የሚጠጉት መጠለያ ጣቢያ ውስጥ እንደሚገኙ እና በቂ ድጋፍ እየተደረገ እንዳልሆነ የጓንጓ ወረዳ አደጋ መከላከል እና ምግብ ዋስትና ልዩ ድጋፍ የሚሹ አካባቢዎች ጽህፈት ቤት ኃላፊ አቶ ደርበው በላይ ይናገራሉ። አርባ ሺህ ይደርሳሉ። ዛሬ በዛሬው እርዳታ የተወሰነ ነው እንጂ ወደ አርባ ሺህ እና የት ነው ያሉት? እነዚህ መጠለያ ጣቢያ ውስጥ ናቸው፣ በስደተኞች ጣቢያ ውስጥ ከአራት አራት ሺ ያላነሰ ሰው አለ። በአሁኑ ሰዓት የተሟላ ድጋፍ የሚቀርብ አይደለም። በዛ በኩል በየዘመድ አዝማድ ነው አብዛኛውን ያለ ተፈናቃዩም። እዚህ መጠለያ ላይ ያሉት ያው ዘመድ አዝማድ የሌላቸውና የሚጠጉበት ተከራይተው መኖር ማይችሉት ነው ካምፕ ውስጥ ያስገባ ናቸው። ወደ ሰባት መቶ ሀምሳ ኩንታል ያህል አሰራጭናል። በየወረዳው በቀበሌዎች በሚቀርባቸው በሚቀርባቸው የቀበሌ ማዕከላት ስርጭቱን እያካሄድን ነው ያለን። አሁንም ገና ጨረስ ነው እያሰራጨ ነው። የክልሉ አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ኮሚሽን የሕዝብ ግንኙነት ኃላፊ አቶ እያሱ መስፍን በጦርነት ምክንያት የተፈናቀሉትን ጨምሮ በክልሉ ከ250 ሺህ በላይ ተፈናቃዮች በቂ ምግብ እያገኙ አይደለም ብለዋል። ምክንያቱንም አብራርተዋል። በሕግ ማስከበሩ በአጎራባች በወልቃየት እና ወልቃየት ዙሪያ ባሉ አካባቢዎች የተፈናቀሉ ወገኖች ናቸው። እነዚህ ወገኖች የዕለት ድጋፍ የሚፈልጉ ናቸው እና ፈጣንና ተደራሽ የሆነ ድጋፍ ያስፈልጋቸዋል። ይህን መሰ መሰረት ያደረገ ስራ ሊሰራ ይገባል ነው የምንለው። በአሁኑ ሰዓት በክልላችን ከ250 ሺህ በላይ ተፈናቃዮች ይገኛሉ። ማለት ነው ለማህበረሰቡ ለማድረስ በሚደረግበት ጥረት ውስጥ የተለያዩ ችግሮች አሉ። አንደኛ ከፌዴራል አደጋ ስጋት የሚላኩ እህሎች የመዘግየት ሁኔታ ይታያል። ይሄ መሰረታዊ ችግር እንደሆነ አይተናልና የፌዴራል አደጋ ስጋት ስራ አመራርም እህሉን ፈጣንና ተደራሽ በሆነ አግባብ መላክ መቻል አለበት። እስካሁን እያደረገልን ያለ አበረታች ነገር ነው። ነገር ግን አሁን የመዘግየት ነገር ታይቷልና ይህን ለመቅረፍ የሁላችንም ርብርብ ያስፈልጋል። የፌዴራል አደጋ ስጋት ስራ አመራር ኮሚሽን በቀረበው ቅሬታ ላይ መልስ እንዲሰጥ ለዛሬ ያደረግ ነው ጥረት አልተሳካም። በተያያዘ ዜና የአዲስ አበባ ከተማ አስተዳደር ለተፈናቀሉ የአማራ ክልል ዜጎች ሰዎች ሶስት ሺህ ኩንታሌ የምግብ እህል ድጋፍ አድርጓል። ድጋፉን የተረከቡት የአማራ ክልል ምክትል ርዕሰ መስተዳደር ዶክተር ፋንታ ማንደፍሮ አስተዳደሩ በቀሪ ድጋፎችም ከጎናቸው እንዲቆም ጥሪ አቅርበዋል። ለኢትዮጵያዊነት ታላቅ ተምሳሌ ስለሆነው የአዲስ አበባ ህዝብና ለአዲስ አበባ ከተማ አስተዳደር በክልሉ ህዝብና መንግስት ስም ከፍ ያለ ምስጋና እናቀርባለን። ድጋፍ በወቅቱ ሲደርስ ነው ትርጉም የሚኖረው። የዘገየ ድጋፍ አንዳንዴ ለዜጎቻችን ዘግይተን ስንደርስ ከድጋፍ በማይቆጠርበት ሰዓት ይሆናልና፣ ይሄኛው ግን እጅግ በሚፈልጉበት ሰዓት፣ እጅግ መደገፍ ባለባቸው ሰዓት ነው የደረሰና፣ የክልሉ መንግስት ወደፊትም ለሌሎችም አካላት ለሌሎችም ክልሎች በጦርነቱ ምክንያት ከቤታቸው ተፈናቅለው ተሰደው ላሉ እጅግ አስከፊ በሆነ ሁኔታ ቤተሰቦቻችን ላጡ የማይካድራ ሰማዕታት እንዲደርሱ አሁንም ቢሆን ድጋፉ ጀመረ እንጂ አላለቀምና ቀጣይ እንድታደርጉ በክልሉ መንግስትና ሕዝብ ስም ጥሪያችን እናስተላልፋለን። የአዲስ አበባ ከተማ አስተዳደር የአደጋ ስጋት ስራ አመራር ኮሚሽነር ሰለሞን ፍሳሐ እንደገለጹት በሰሜኑ የሀገሪቱ ክፍል ጉዳት ለደረሰባቸውና ለተፈናቀሉ ዜጎች መልሶ ለማቋቋም ድጋፎች ተደርገዋል ብለዋል። በአጠቃላይ ወደ ሶስት ሺህ ኩንታል እህል ነው ይዘን የመጣ ነው። በተለይ የከተማችን አስተዳደር ምክትል ከንቲባ ክብርት ወይዘሮ አዳነች አቤቤ ለጉዳዩ በጣም ከፍተኛ ትኩረት በመስጠት በከተማችን ካሉ ባለሀብቶች እና የማህበረሰብ ክፍሎች እንደዚሁም ከከተማ አስተዳደሩ በጀት በተቀነሰ ወ የተገዛ ሀብት ነው። ይሄ ዛሬ የመጀመሪያው ነው እንጂ በአንድ ጊዜ የሚጠናቀቅ ድጋፍ አይደለም። እሳቸው ለተለያዩ ለአማራ ክልል ብቻ ሳይሆን የተለያዩ ሀገራችን ክልል በተመሳሳይ ጉዳት ለደረሰባቸው ድጋፍ ለሚያደርጋቸው አካላት ክልሎችም ጭምር ነው ድጋፉ የተሰባሰበው። ዛሬ እኛ ይዘን የመጣ ነው የሶስት ሺ ኩንታል ይሁን እንጂ ለአፋርም ለሌሎችም ከአካባቢዎች ላይ የራሳችንን አስተዋጽኦ ለማድረግ የተሰራ ስራ መሆኑን በዚህ አጋጣሚ መግለጽ ነው መወደው። የአማራ ልዩ ኃይልና ሚሊሻ እኛም ከጎንህንን ያደረከውን ድጋፍ የነበረውን ጦርነት ያደረከውን ነገር በሙሉ ከልባችን የሚወጣ አይደለም እንደግፋለን። ህግ ለማስከበር ላይ የተከፈለው መስዋዕትነት ጭምር እንደ መስዋዕትነት የምንቀበለው ነው ብሎ ለማለት ነው። ነገር ለማስቀመጥ ስለተፈለገ የተደረገ ድጋፍ ነው ማለት ነው። ከሁለት ዓመት ወዲህ በተለያዩ ክልሎች የሚኖሩ የአማራ ብሔር ተወላጆች ማንነትን መሰረት ባደረገ ጥቃት ከቤት ንብረታቸው እየተፈናቀሉ ወደ አማራ ክልል እንደሚገቡ ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር